ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ግንቦት ሀያ ለሀገራችን መሰረታዊ የሆነ የስርዓት ለውጥ ያመጣች ቀን ናት እና መሰረታዊ ለውጡ አገራችን የነፃ ገበያ የካፒታሊስት ኢኮኖሚ መገንባት አለባት የሚል መሰረታዊ የሆነ የስርዓት ለውጥ የተከሰተበት ነው። መደበለ ፓርቲ ዲሞክራሲ ወይም ብዙሃን ዲሞክራሲ አልተሳካለትም። ከምን ጊዜም በላይ የአንድ ፓርቲ አምባገነናዊ ስርዓት ነው ውስጥ ያለው ሕግና ፍትሕ የጠፋበት ከዛ ደግሞ ሁለተኛው ቤተሰቦች ቤተሰቦች እኩልነት ቤተሰቦች እኩልነት ነው ሮጧትና ማታ የቀደሙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተከተሉት ደግሞ ዶክተር መረራ ጉዲና ናቸው። 25ኛውን የኢህአዴግ ኢዮቤሉ በዓል አስመልክተው ከተናገሩት ነው የተቀነጨበው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምናምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሐሙስ ግንቦት 18 2008 ዓ ም አስተናጋጆች ሰለሞን ክፍሌና እኔ አዳነች ፍስሃዬ ነን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መሽ ዘንድ ያክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። የደቡብ ኮሪያ ፕሬዚደንት ፓርክ ወንሄ ሶስት የአፍሪቃ ሀገሮችን ለመጎብኘት ባላቸው ቅድመ ሰረት ትላንት አዲስ አበባ ገብተዋል። ኬንያንና ኡጋንዳንም ይጎበኛሉ። ፕሬዚደንቷ ዛሬ ከኢትዮጵያ መሪዎች ጋር ተገናኝቶ ከተነጋገሩ በኋላ ነገ በአፍሪካ ህብረት ንግግር ያደርጋሉ። አንድ የደቡብ ኮሪያ መሪ በአፍሪካ ህብረት ፊት ቀርቦ ንግግር ሲያደርግ ወይም ስታደርግ ለመጀመሪያ ጊዜ ነው። ኢትዮጵያና ደቡብ ኮሪያ የረጅም ጊዜ ወዳጅነት አላቸው። ኢትዮጵያ እንደ አውሮፓ አቆጣጠር በ1950ዎቹ ዓመታት በአሜሪካ የተመሩ የተባበሩት መንግስታት ድርጅት ኃይሎች አካል በመሆን ከአንድ ሺ በላይ የሚሆኑ ወታደሮች ልካ ከሰሜን ኮሪያ ጋር በተካሄደው ውጊያ ተሳትፈዋል። በውጊያው ከመቶ በላይ ኢትዮጵያውያን ወታደሮች ሕይወታቸውን ሰጥተዋል። ደቡብ ሱዳን ውስጥ ለሴቶች መብት የቆሙ ሴቶች የሽግግሩ ብሔራዊ መንግሥት መሪዎች በሚመሠርቷቸው የተለያዩ መንግሥታዊ ቅርንጫፎች ውስጥ ሴቶችን በበለጠ እንዲካተቱ ጥር እያደረጉ ነው። ሴቶቹ ትላንቲን ጥር ያቀረቡት ጁባ ላይ የሁለት ቀናት ጉባኤ በተጀመረበት ወቅት ነው። የደቡብ ሱዳን ሴቶች ማኅበር ሊቀመንበር ዘይነብ ያሲን ጉባኤው ፕሬዚደንት ሳልቫኪርና ተቀዳሚው ምክትል ፕሬዚደንት ሪያክ ማቻር የፈረሙት የሰላም ስምምነት የሚያቅፏቸውን ነገሮች ሴቶችና ወንዶች የሚያብራሩበት በመሆኑ ጠቃሚ ነው ብለዋል። እኛ ዚህ ያለነው ሴቶች ስለ ሰላሙ ስምምነት በሚገባ እንዲረዱ ለማድረግ ነው ሲሉም ሊቀመንበሯ ጠቁመዋል። የኮንጎ ዲሞክራሲያዊ ሪፑብሊክ የጸጥታ ኃይሎች ዛሬ በመላ ሀገሪቱ ዙሪያ የተካሄዱ የተቃውሞ ሰልፎችን በትነዋል። ዊሊያም ክሎዝ ከኪንሻሳ ያደረሰ አጭር ዘገባ በምስራቃዊቷ ጎማ ከተማ ውስጥ ሁለት ሰዎች መገደላቸው ይታመናል ይላል። ሰለሞን ክፍል ያቀርበዋል። የተቃውሞ ሰልፈኞች መሰባሰብ የጀመሩት ኪንሻሳ ከሚገኘው ምክር ቤት አቅራቢያ ነው። ሰልፉን ያደራጁት ዋና የሚባሉ የተቃዋሚ ፓርቲዎች ሲሆኑ ተቃውሟቸውም ፕሬዝደንት ጆዜፍ ካቢላ ለሌላ ሦስተኛ ዙር የሥልጣን ዘመን መወዳደር እንዲችሉ ሕገ መንግሥቱን እስኪቀይሩ ምርጫዎችን ለማዘግየት ይሞክራሉ ነው። የመጪው ኅዳር ምርጫዎች ጊዜ ከተራዘመ ካቢላ ሥልጣን ላይ መቆየት ይችላሉ ሲል ሕገ መንግሥታዊው ፍርድ ቤት ባለፈው ወር መወሰኑ አይዘነጋም። Le message pour le président Kabila, c'est de lui dire. የተቃዋሚ ፓርቲው መሪ ኤቫ ባዚባ ለካቢላ ያላቸው መልእክት የሥልጣን ዘመናቸው የሚያበቃው በያዝነው የአውሮፓውያኑ ዓመት መደምደሚያ ወር ላይ መሆኑን እንዲገነዘቡ መሆኑን ይናገራሉ። እስከዚያ ምርጫዎች ካልተደራጁ ካቢላ ሕገ መንግሥቱን እንደ ጣሱ ይቈጠራል ሲሉም አስረድተዋል። ዛሬ ጠዋትም በብዙ ሺዎች የሚቈጠሩ በሰንደቅ ዓላማዎች ያሸበረቁ ሰልፈኞች ኪንሻሳ ውስጥ ትዕይንተ ህዝብ አካሂደዋል። ምስ ጆዘፍ ካቢላ ዶ ኮምፖንድ ፕሬዚደንት ካቢላ ህጋዊ የሥልጣን ዘመናቸው ማብቃቱን ሊረዱ ይገባል ነው ያለው አንደኛው ወጣት ሰልፈኛ። የኮንጎ ሕዝብ ለዲሞክራሲ ተርቧል፣ ተጠምቷል ሲልም አስረድቷል። ሰልፉ ግን ወዲያው ሰልፈኛው ወደ መንግሥት መሥሪያ ቤቶች አካባቢ ሲያመራ ውጥረት ነገሰበት። ፖሊሶች አስለቃሽ ጋዝ ይተኩሱበት ጀመር። ተቃዋሚዎችም ድንጋይ በመወርወር ምላሹን መስጠት ቀጠሉ። ፖሊስ የሚለው ተቃዋሚዎች ሰልፍ እንዲያደርጉ ከተፈቀደላቸው አካባቢ ወጥተዋል፣ አዘጋጆቹ ከከተማው ባለሥልጣናት ጋር የደረሱትን ስምምነት ጥሰዋል ነው። ለማንኛውም ሰልፉ ካለመው ቦታ መድረስ እንደማይችል ግልጽ ከሆነ በኋላ ተበትኗል። ዚምባብዌ እስር ቤቷ በተጣበበበትና የምግብ እጥረት በገጠመው በአሁኑ ወቅት ሁለት ሺህ እስረኞችን ለቃለች። ፕሬዚደንት ሮበርት ሙጋቤ በእስረኞች ላይ ስለተደረገው ምህረት ያስታወቁት በያዝነው ሳምንት መግቢያ ላይ ነው። ምህረቱ ከ18 ዓመት ዕድሜ በታች የሆኑት ሁሉም ተባዕት እስረኞችንና ካለ ሁለት ዕድሜ ልክ የተበየነባቸው ሴቶች በስተቀር መላ እንስት እስረኞችን ይመለከታል። ግድያ የፈጸሙ በመሳሪያ ኃይል ዝርፊያ ያካሄዱ፣ የክህደት ተግባርና የወሲብ ጥቃት የፈጸሙ ወይም መኪኖችን የሰረቁ ምህረቱ የምህረት እድል አያገኙም። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ያነጋገሯቸው የዓለም መሪዎች የዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዚደንትነት መወዳደር እንዳሳሰባቸው ገልጸዋል። ፕሬዝደንት ኦባማ ዛሬ ኢሴሽማ በተባለች የጃፓን ከተማ ላይ ሆነው ለጋዜጠኞች ሲናገሩ ዓለም ለዩናይትድ ስቴትስ ጉዳይ ትኩረት የሚሰጠው አሜሪካ በዓለም አቀፍ ስርዓት ልብ ስላለች ነው ብለዋል። ፕሬዚደንቱ ይህን ያሉት የመጀመሪያው የሰባቱ የበለጸጉ ሀገሮች ጉባኤ ከተካሄደ በኋላ ነው። ትራምፕ በሪፐብሊካውያኑ ተወዳዳሪዎች መካከል የበላይነቱን ቦታ ይዘው መቆየታቸው ይታወቃል። ስለ ሂስፓኒክ ፈላሾችና ስለ ሙስሊሞች አጨቃጫቂ የሆኑ አነጋገሮችን ሲሰነዝሩ መቆየታቸው ይታወቃል። የአሜሪካ ወታደራዊ ኃይሎች ከጃፓንና ከደቡብ ኮሪያ እንዲወጡም ጥሪ አቅርበዋል። እነዚህ ሀገሮች ከሰሜን ኮሪያ የሚሰነዘርባቸውን አደጋ ለመከላከል የኑክሌር መሳሪያ እንዲኖራቸውም ሀሳብ አቅርበዋል። የሶሪያ አማጽያን ወታደራዊ መሪዎችና ተቃዋሚ ፖለቲከኞች በሩሲያና በኢራን ጣልቃ ገብነት ምክንያት በፕሬዝደንት ባሻር አልአሳድ ላይ በሚያካሂዱት ውጊያ እንደማያሸንፉ አምነው ተቀብለዋል። ግጭቱ በጦርነት የተበጣጠቀችውን ሀገር ከፋፍሏል። ሶሪያን መልሶ አንድ ሊያደርግ የሚያስችል ፖለቲካዊ መፍትሄ ምልክትም አይታይም። ዩናይትድ ስቴትስ የዩናይትድ ስቴትስ ዲፕሎማቶች ድምፃቸውን አጥፍተው አማጽያኑ ከፕሬዚደንት ባሻር አልአሳድ ጋር የሽግግር መንግስት እንዲመሰርቱ ጫና እያደረጉ ነው። አማጽያኑ ግን አልተቀበሉትም። ፋሉጃ ውስጥ በኢራቅና እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን መካከል ከሚካሄደው ውጊያ የሸሹ የከተማይቱ ነዋሪዎች የድንጋጤው ስሜት እንዳለቀቃቸው ተገልጿል። በተኩስና ለወራት ያህል በገጠማቸው የረሃብ ሁኔታም ሲሰቃዩ ቆይተዋል። ከከተማይቱ ለማምለጥ የቻሉትን ሰዎች ሲቀበል የቆየው የኖርዌይ የስደተኞች ካውንስል በከተማይቱ ያለው ሁኔታ አስከፊ መሆኑን ገልጿል። የኢራቅ ወታደራዊ ኃይሎች ከሶስት የተለያዩ አቅጣጫዎች ወደ ከተማይቱ እየገቡ ነው። ከጽንፈኛው ቡድን አማጽያን ከባድ መከላከል እንደገጠማቸው ቀደም ሲል ተገልጿል። ከተማይቱ ለስድስት ወራት ያህል ከበባ ላይ ቆይታለች። ፈረንሳይ ውስጥ ዛሬ በአስር ሺዎች የሚቆጠሩ መንግስት ያቀረበውን የስራና ሰራተኞች ህግ ለውጥ ሀሳብን በመቃወም በአገር አቀፍ ደረጃ ተሰልፈዋል። አዲሱ የህግ ሀሳብ አሰሪዎች ሰራተኞችን እንደፈለጉ ለመቅጠርና ለማባረር ያመቻቸዋል፣ የሰራተኞች ማህበራት አቅምንም ያዳክማል። ጸረ መንግስት መፈክሮችን የሚያሰሙ በብዙ ሺህ የሚቆጠሩ ሰዎች ዛሬ በፓሪስ መንገዶች ተሰልፈው መንግስት ያቀረበውን ሀሳብ እንዲቀለብስ በአብዛኛው በሰላማዊ መንገድ ጠይቀዋል። ዘጠኝ ሰዎች በንብረት ማውደም ክስ እንደታሰሩ ምንጮች ገልጸዋል። የተወሰኑ ተቃዋሚዎች ደግሞ በፖሊስ ላይ አነስተኛ ኃይል እንደተጠቀሙ ተገልጿል። በመጨረሻም ፓኪስታን የአፍጋኒስታንን ግጭት በድርድር ለመፍታት በማድረግ ላይ የነበርኩትን ጥረት አሰናክላለች ስትል ዩናይትድ ስቴትስን ከሳለች። በአሜሪካ ድሮኖች ማለት ሰው አልባ ተዋጊ አውሮፕላኖች የተገደለው የታሊባኑ መሪ ለሰላሙ ሂደት እንቅፋት አልነበረም ትላለች ፓኪስታን። ዩናይትድ ስቴትስ መሪው የተገደለው ለአፍጋኒስታን የሰላም ድርድር እንቅፋት በመሆኑ ነው ማለቷ ይታወቃል። የፓኪስታን የውጭ ፖሊሲ ኃላፊ ሳርታጅ አዚዝ ዛሬ በፓኪስታን በተደረገ ጋዜጣዊ ጉባኤ ላይ ሲናገሩ ከታሊባን ጋር ግንኙነት ነበረን ካሉት የፓኪስታን ባለሥልጣኖች በተሰሙት ምልክቶች መሠረት የተገደለው የታሊባን መሪ ሙላ ማንሱር ወደ ድርድር ጠረጴዛ ለመምጣት ዝግጁ ነበር ብለዋል ለሰዓቱ ያለን ዜና ይኸው ነው ዜናዎቹን አደመጥን አሁን የዕለቱ አብይ ርዕስ የደርግ መንግስት ከስልጣን ተወግዶ ኢህአዴግ ስልጣን ላይ የወጣበት 25ኛ የብር ኢዮቤልዩ በዓል በተለያዩ ስነ ስርዓቶች በመከበር ላይ ይገኛል። በዚሁ መነሻ ባለፉት 25 ዓመታት በተለያዩ ዘርፎች ኢትዮጵያ ውስጥ ስኬት ተመዝግቧል ይላሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ። ተቃዋሚዎች ደግሞ የኢህአዴግ 25 ዓመት የስልጣን ዘመን በተለይም በፖለቲካው መስክ ያለ ውጤት የባከነ ነው ሲሉ ይናገራሉ። እስክንድር ፍሬው ከአዲስ አበባ ዘገባ ልኳል። ቀጥሎ ይቀርባል። 25 ዓመታት በኢህአዴግ አመራር ይሄው የብር ኢዮቤልዩ በዓል በተለያዩ ስነ ስርዓቶች እየተከበረ ነው። በከተማዋ የተለያዩ አቅጣጫዎች የሚታዩ መፈክሮች፣ በዚሁ ርዕስ ላይ ያተኮሩ የመገናኛ ብዙሀን ዘገባዎችና ሌሎች እንቅስቃሴዎችም ይህንኑ ያጠናክራሉ። በ25ቱ ዓመታት ውስጥ ተገኙ የተባሉ ስኬቶችም እየተዘረዘሩ እየተወደሱ ይገኛሉ። የብር ኢዮቤልዩ በዓሉን አስመልክተው ከሀገር ውስጥ የመገናኛ ብዙሀን ጋር ቃለ ምልልስ ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ግንቦት የሶስት ምዕራፎች ሽግግር ነው ብለዋል። አፋኝ የነበረው አህዳዊ ስርዓት ተወግዶ የአገሪቱን ህዝቦች ብዝሀነትና ፍትሐዊ ተጠቃሚነት የሚያረጋግጥ መንግስታዊ ስርዓት ተተክሏል። እንደ እርሳቸው አባባል ይህ የመጀመሪያው ሽግግር ነው። የተለያዩ አስተሳሰቦችን የሚያስተናግድ የመድብለ ፓርቲ ዲሞክራሲ እውን ሆኗል፣ የሚለው ደግሞ በሁለተኛነት ተጠቅሷል። ሶስተኛው ሽግግር የነጻ ገበያ ኢኮኖሚ መረጋገጡ እንደሆነም ጠቅላይ ሚኒስትሩ ጠቅሰዋል። በእነዚህ ወሳኝ ሽግግሮችም ባለፉት ሀያ አምስት ዓመታት መሰረታዊ ለውጥ ለማምጣት የሚያስችል መደላደል የፈጠረ ስኬት መመዝገቡን ገልጸዋል። ግንቦት ሀያ ለሀገራችን መሰረታዊ የሆነ የስርዓት ለውጥ ያመጣች ቀን ናት እና መሰረታዊ ለውጡ አገራችን የነጻ ገበያ የካፒታሊስት ኢኮኖሚ መገንባት አለባት የሚል መሰረታዊ የሆነ የስርዓት ለውጥ የተከሰተበት ነው። ሁለተኛው የበርካታ ብዝሃነት የተሞላበት ሀገር እንደመሆኑ መጠን የተለያዩ ፍላጎቶች፣ የተለያዩ ምኞቶች እና ህዝቡ በአጠቃላይ የሚፈልጋቸው ነገሮች በርካታ ስለሆኑ ይሄንን አስተሳሰብ፣ ፍላጎት ፍልስፍና የተለያዩ እምነቶች ሊያስተናግድ የሚችል መሰረታዊ የስርዓት ሁኔታ መትከል ያስፈልጋል በሚል የመድበለ ፓርቲ ዲሞክራሲያዊ ስርዓት በሀገራችን መገንባት አለበት ተብሎ የተወሰነው ነው። በሶስተኛ ደረጃ በእነዚህ ማዕቀፍ ውስጥ መላው የሀገራችን ህዝቦች ከዚህ በፊት የነበረውን የአድሎ፣ የግፍ፣ የጭቆና ነገር አብቅቶ ፖለቲካዊ መብቱን የማግኘት ብቻ ሳይሆን እኩል እድል ተሰጥቶት ፍታዊ ተጠቃሚ የሚሆንበትን የስርዓት ለውጥ የማምጣት ጉዳይ ነው። በተቃዋሚዎቹ ዘንድ ግን ሀያ አምስቱ የኢህአዴግ አመታት እንደ ስኬት አይጠቀሱም። የመድረክ ምክትል ሊቀመንበርና የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና ኢህአዴግ በሁሉም መመዘኛዎች ወድቋል ይላሉ። ኢህአዴግ መሰረታዊ በሆነ መንገድ ለኢትዮጵያ ህዝብ በይፋ በአደባባይ ቃል የገባቸውን ነገሮች ሶስቱ ናቸው መሰረታዊ የምንላቸው። ኢህአዴግ አብዮት የሚባለው ምንሱን ነው፣ መደበለ ፓርቲ ዲሞክራሲ ወይም ብዙሀን ዲሞክራሲ ነው። አልተሳካለትም። ከምን ጊዜም በላይ የአንድ ፓርቲ አምባገነናዊ ስርዓት ነው ኢትዮጵያ ውስጥ ያለው ህግና ፍትህ የጠፋበት። ከዛ ደግሞ ሁለተኛው ብሔረሰቦች ብሔረሰቦች እኩልነት ብሔረሰቦች እኩልነት ነው። ጠዋትና ማታ ይህን መሰረታዊ በሆነ መንገድ የኢትዮጵያ ብሔረሰቦች መሀል ያላቸው ግንኙነቶች ሻክሮ በማየውን መንገድ ተገፍቶ ለበለጠ ቅራኔ፣ ምናልባትም ለበለጠ አደጋ እኛን ሊዳርግ በሚችል ደረጃ ልጅ ልጆቻችንን ሊዳርግ በሚችልበት ደረጃ ነው እየተገፋ ያለው። ስለዚህ ሀቀኛ ፌዴራሊዝም የሚባለው ነገር ተረት ሆኖ ነው የቀረው። ሶስተኛ የብልጽግና ጥያቄ ነው። ኢህአዴግ ጠዋትና ማታ 11 በመቶ 11 በመቶ አሁን ኢህአዴግ ወዳጆችን መስማት ሰልችቷቸው ወደ አራት ነጥብ አምስት ነው ወደዚህ ዚህ ካድርጎታል። ስለዚህ እነዚህ ባዶ መፈክሮች ለኢትዮጵያ ህዝብ ህይወት ወደ መለወጥ አልሄዱም አልተሸጋገሩም። በአዲስ አበባ ከተማም ሆነ ወታችሁ ከዞራችሁ ኢትዮጵያ የምትባለዋ ነገር በደንብ ካያችኋት በተለያየ ዓለም ውስጥ እኮ እንደምንኖር ነው የኢህአዴግ ዓለም ሌላ ነው። የኢትዮጵያ ህዝቦች የሚኖሩበት ዓለም ሌላ ነው። የተለያዩ የተቃውሞ እንቅስቃሴዎችን የመሩት የአገሪቱን ወቅታዊ ሁኔታ በተመለከተም መጽሐፍ ያሳተሙት አቶ ልደቱ አያሌው ሌላው አስተያየት ሰጭ ናቸው። 25ቱ ዓመታት የኢህአዴግ የስልጣን ጊዜ ነጭም ጥቁርም ነው ይላሉ። ግንቦት ሀያ 17 ዓመት በስልጣን ላይ የነበረው ወታደራዊ አምባገነን መንግስት ከስልጣን የተወገደበት እለት ነው። ያ መንግስት ደግሞ በኔ እምነት ጥሩ መንግስት ስላልሆነ ያ በጎ በጎ ውጤት ነው ማለት ይቻላል። በዛም ምክንያት ደግሞ ለ30 ዓመት ያህል ሀገራችን ውስጥ የነበረው ጦርነት ቆሞ አንጻራዊ ሰላም የተገኘበት ነው። ስለዚህ ይሄ አንዱ በጎ ጎኑ ነው። አሁንም በበጎ ጎንነት እንግዲህ ከዛ በኋላ ይሄ አዲሱ መንግስት ሲመጣ ቢያንስ ዓለም አቀፍ እውቅና ያላቸው የሰብአዊ መብት የዲሞክራሲ መብቶች ህገ መንግስታዊ እውቅና ያገኙበት ሁኔታ ነው በሀገሪቱ ለመጀመሪያ ጊዜ ማለት ነው። ይሄም እንደ በጎ ነገር ሊቆጠር የሚችል ነው። እንግዲህ በሀያ አምስት አመቱ ደግሞ ድምር ውጤቱን ስናየው በኢኮኖሚ ረገድ በተለይም ደግሞ በመሰረተ ልማት ግንባታ፣ በትምህርት መስፋፋት፣ በጤና መስፋፋት ደግሞ አገሪቱ በታሪኳ አይታው የማታውቅ አይነት እድገት አሳይታለች። ይሄ በጎ ጎኑ ነው ማለት ይቻላል። ግን አሉታዊውን ጎን ደግሞ ካየነው በአንድ በኩል እንግዲህ ኢትዮጵያ አንድ የነበረች ሀገር ሁለት ተከፍላ ኤርትራና ኢትዮጵያ የሆነችበት ኢትዮጵያ ለዘመናት ይዛው የኖረችውን የባህር በር ያጣችበት እለት ነው ግንቦት ሃያ ከዛ በኋላ ባሉትም ሂደቶች ቅድም ያልኳቸው የዴሞክራሲና የሰብአዊ መብቶች ከወረቀት አልፈው በተግባር መተርጎም ያልቻሉበት በአጠቃላይም ስናየው ደግሞ ከፖለቲካ አንጻር በተለይ አንድ ሁልጊዜ ስለ አንድነት እየሰበከ በስልጣን ላይ ለመኖር ይፈልግ የነበረ ወታደራዊ መንግስት ወድቆ ሌላ ስለ ልዩነት እያወራ ዘላለማዊ ስልጣን ላይ መቆየት የሚፈልግ አምባገነናዊ መንግስት እንደገና የመጣበት ነው የሆነው። እናም ተቃዋሚዎች በተለይም በፖለቲካው ረገድ የሚታይ ለውጥ አለመምጣቱን መናገራቸውን ቀጥለዋል። ሰሞኑን ከተጨማሪ አስተያየቶች ጋር እመለሳለሁ። ከኢህአዴግና ከመንግስት ወገን ተጨማሪ ቃለምልልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። እንደተሳካ በዚህ ርዕስ ላይ የሚሉትን በሌላ ዘገባ ለማቅረብ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ወደ መጽሔት የትንታኔው ክፍለ ጊዜ እናልፋለን። ቀዳሚው ወደ ዩጋንዳ ይወስደናል። የዩጋንዳ ፍርድ ቤት እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ ም በዋና ከተማዋ ካምፓላ ውስጥ የዓለም እግር ኳስ ዋንጫ ፍጻሜን ለመመልከት የተሰበሰቡ 76 ሰዎችን ከገደሉት የሽብርተኛ ጥቃቶች ጋር በተያያዘ የተከሰሱ ሰባት ሰዎች ላይ የጥፋተኝነት ብይን ሰጥቷል። መሐመድ ዩሱፍ ከናይሮቢ ያስተላልፈው ዘገባ አለ ቀጥሎ ይቀርባል። ካምፓላ ውስጥ ከደረሱት የአሸባሪ ጥቃቶች በተያያዘ እስር ላይ የነበሩት አስራ ሶስቱ ሰዎች ዛሬ በዋለ ፍርድ ችሎት የቀረቡት በከፍተኛ ጥበቃ ታጅበው ነው። አንድ ባንድ እየቀረቡ ዳኛው የተከሰሱበትን ወንጀልና የተደረሰበትን ድምዳሜ አስታውቀዋቸዋል። ስድስቱ ተከሳሾች ከወንጀሉ ነፃ ተብለዋል። የጥቃቶቹ ቀንደኛ አቀነባባሪ ነው የተባለውን ተከሳሽ ጨምሮ ሰባቱ ጥፋተኛ ተብለው ተፈርዶባቸዋል። ለስድስት ሰዓት የዘለቀው ችሎት ዋና ዳኛ አልፎንሶ ኦዊኒ ዶሎ ዩጋንዳ በሶማሊያ በአሚሶም ውስጥ ባላት ሚና ምክንያት ለመቅጣት ተብሎ ሶማሊያ ውስጥ የተጠነሰሰውን አረመኔያዊ እቅድ ዳር ያደረሰው ተከሳሽ ኢሳ ልዩማ መሆኑን አቃቤ ሕግ በማያጠራጥር መልኩ በማረጋገጡ ረክቻለሁ። ስለሆነም ሶስተኛ ተከሳሽ ኢሳ ልዩማ የሽብርተኛ ጥቃት በመፈጸም ጥፋተኛ ነው። ከካምፓላው ጥቃት በተያያዘ ዩጋንዳ፣ ኬንያና ታንዛኒያ ውስጥ በአጠቃላዩ ስልሳ ሰዎች ታስረው የነበረ ሲሆን ከመካከላቸው 13ቱ ብቻ ናቸው ክስ ተመስርቶባቸው ፍርድ ቤት የቀረቡት ሶስት የሽብርተኝነት 76 ሰው የመግደል አስር ለመግደል የመሞከርና አንድ በወንጀል የመርዳት ክሶች ናቸው የተመሰረቱባቸው የእግር ኳስ አፍቃሪዎች እሁድ ቀን የዋለውን የዓለም ዋንጫ ግጥሚያ ለመመልከት በታደሙባቸው በስፖርት ሜዳውና በኢትዮጵያ ምግብ ቤት የደረሱት የቦምብ ፍንዳታዎች ዓለምን እንዳስደነገጡ የሚታወስ ነው። ጥቃቱ እንዴት እንደ ተቀነባበረና እንደ ተፈጸመ አቃቤ ሕግ ያቀረበውን መግለጫ ዳኛው አንብበውታል። ዩጋንዳ ላይ ጥቃትና ድርስ የሚለው ሴራ ሶማሊያ ውስጥ ተጠነሰሰ። ለጥቃቱ የሚውሉት ፈንጂዎች ከሶማሊያ በኬንያ በኩል ወደ ዩጋንዳ ገቡ። ተከሳሽ ፈንጂዎቹን ተቀብሎ የተወሰኑትን ወደ ኪዶንዶ ኳስ ሜዳ ወሰደና በእጅ ስልኩ አማካይነት በርቀት መቆጣጠሪያ አፈነዳቸው። በፍርድ ሂደቱ ተከሳሾቹ የማሰቃየት ተግባር ተፈጽሞብናል ብለው አቤት ቢሉም ፍርድ ቤቱ በምርመራ የሰጡት ቃል አብዛኛው ተቀባይነት አለው ሲል ነው የበየነው። በሽብርተኝነት ወንጀል በጥፋተኝነት ከተበየነባቸው ተከሳሾች መካከል አንዳንዶቹ የሞት ቅጣት ሊፈረድባቸው እንደሚችል ታውቋል። የዲሞክራቷን ተፎካካሪ ሴናተር ሂለሪ ክሊንተንን ፕሬዝደንታዊ ምርጫ ዘመቻ እንደ አንዳች ክፉ ጥላ እየተከተለ ሲያጠላበት የከረመው የኢሜይል አጠቃቀማቸውን የተመለከተ አሰራር ዳግም የዜና ርዕስ እየሆነ ነው። አዲስ ይፋ የሆነው መንግስታዊ ዘገባ የቀድሞዋ የውጭ ጉዳይ ሚኒስትር ለሥራ ጉዳይ የሚላላኳቸውን የኢሜይል መልእክቶች በግል የመረጃ ማከማቻና ማስተላለፊያ ዘዴ በመጠቀም የመስሪያ ቤታቸውን ደንብ ተላልፈዋል ብሏል። ጠቅላይ መርማሪው በዛሬው ዕለት ይፋ ያደርገዋል ተብሎ የሚጠበቀው ሪፖርት አክሎም የሚስ ክሊንተን የኢሜይል አጠቃቀም ለአደጋ የተጋለጠ እንደነበርም ያትታል። ይሁንና መርማሪዎቹ እንዳመለከቱት ይህ ክሊንተን የተከተሉት ለአደጋ የተጋለጠ ጠቅላላ አሰራር ከእርሳቸው የኃላፊነት ጊዜ የቀደመ ነው። ላቲካ ሆክ ከዋሽንግተን ዲሲ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። ክሊንተን የስልጣን ዘመናቸው አብቅቶ የውጭ ጉዳይ ሚኒስቴርን በለቀቁበት ወቅት ከመንግሥት ስራቸው ጋር የተያያዙ ኢሜይሎች በሙሉ ማስረከብ ነበረባቸው ይላል አዲሱ ሪፖርት። ይሁንና የውጭ ጉዳይ ሚኒስትር ቃል አቀባይ እነኚህን ፖሊሲዎች በመተላለፍ ክሊንተን ብቸኛዋ የውጭ ጉዳይ ሚኒስትር አይደሉም ይላሉ። ማርክ ቶነር ኢሜልስ ሴክሬታሪ ስታ ሲኒር ስታፍ እውነቱ ከሆነ ከዚህ ቀደም በመጡት የአስተዳደር ዘመኖች ያገለገሉትን በርካታ የውጭ ጉዳይ ሚኒስትሮችንና የሌሎች መስሪያ ቤቶችን ከፍተኛ ባለስልጣናት ኢሜሎችና ሌሎች ሬኮርዶች በሙሉ በወጉ ጠብቆ በማስቀመጥ ረገድ የተሻለ ስራ ልንሰራ ይገባ ነበር። በመሆኑም ከውጭ ጉዳይ ሚኒስትር ክሊንተን ብዙ ቀደም ብሎ ያ መሆን እንደነበረበት እንገነዘባለን። ክሊንተን ለመጀመሪያ ጊዜ የኢሜሎቹ ጉዳይ እንደተነሳባቸው በሰጡት መልስ አንዳችም የተላለፉት ሕግ እንደሌለ ተናግረው ነበር። ዘግይተው ግን አሁን የሚያውቁትን ያኔ ልብ ብለው ቢሆን ኖሮ የተለየ መንገድ በተከተሉ እንደነበር አስረዱ። ምንም እንኳን የተፈቀደ ቢሆንም ሁለት ራሳቸውን የቻሉ የኢሜል አድራሻዎች መጠቀም ነበረብኝ አንዱ የግል ሌላው ከስራ ከሀላፊነቴ ጋር ለተዛመዱ አገልግሎቶች የሚውል ያን ያለማድረጌ ስህተት ነው ይቅርታ ጠይቃለሁ ሀላፊነት የምወስድበትም ነው ክሊንተን በስራ ጉዳይ የተለዋወጧቸውን ቁጥራቸው ሃምሳ ሺህ የሚጠጋ የኢሜይል መልእክቶች የግል የኢሜይል ማከማቻ ለውጭ ጉዳይ ሚኒስትር መስሪያ ቤት ካስረከቡ በኋላ ለጊዜውም ቢሆን የኢሜይሉ ጉዳይ ተወት ተደርጎ ነበር። ይሁንና ልክ እንዲህ እንዳሁኑ በርዕሰ ጉዳዩ ዙሪያ የተጠናቀረ አዲስ ሪፖርት ብቅ ባለ ቁጥር መነሳቱ ታዲያ አልቀረም። ተቀናቃኛቸው የሪፐብሊካኑ ፕሬዚዳንታዊ እጩ ተፎካካሪ ለዘመቻቸው እንዲያመች አድርገው የሪፖርቱን ዜና መጠቀም ይዘዋል። crooked Hillary, crooked Hillary. She's as crooked as they come. የተጣመመ መንገድ መከተል የሚወዱት ሂለሪ ይኸው እንደሚሰማው ናቸው። ዛሬ ጥቂት በጎ ያልሆኑ ዜናዎች ገጥሟቸዋል። ከማን ወይም ከየት እንደሆነ ታውቃላችሁ አይደል? አንዳንድ በጎ ያልሆኑ ዜናዎች መጥተዋል። የዋና ተቆጣጣሪ ሪፖርት በጎ ዜና አልያዘላቸውም። ዶናልድ ትራምፕ ናቸው። በተወካዮቹ ምክር ቤት የዲሞክራት ፓርቲዋ መሪ ናንሲ ፔሎሲም ከእርሳቸው በፊት የነበሩ ሌሎች የውጭ ጉዳይ ሚኒስትሮች ያደረጉትን ነው የፈጸሙት ሲሉ ክሊንተንን ይከላከላሉ ከማናቸውም የውጭ ጉዳይ ሚኒስትሮች የስልጣን ዘመን የቀደመ የቀደመና ረጅም ጊዜ የዘለቀ አስተማማኝ ጥበቃ የጎደለው አለያም ለአደጋ የተገለጠ አሰራር መኖሩን ሪፖርቱ ራሱ ጠቁመዋል። ሪፖርቱ በተጨማሪም በዩናይት ስቴትስ የውጭ ጉዳይ ሚኒስተር እንደ አውሮፓውያን የዘመን አቆጣጠር ከ1997 ዓ ም አንስቶ የነበረውን የሪኮርዶችና መረጃዎች አያያዝ የሚመለከቱ ህጎች፣ ፖሊሲዎችና አሰራሮችም መርምረዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ2ና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዳነች ፍሰሀየ ነን። እስከ ምሽቱ አራት ሰዓት ከናንተው ጋር እንቆያለን። አሁን ከእናንተ የደረሱን አስተያየቶች ይሰማሉ። ጤና ይስጥልኝ ቮይስ ኦፍ አሜሪካዎች ሂሮም ማታ ባቀረባችሁ ዝግጅት ላይ አንድ አስተያየት ሰጪ የደርግ ወታደርንና ና የኢህአዴግ ወታደሪን ለማወዳደር ሞክረዋል። እውነት ነው፣ የደርግም ወታደር ገዳይ ነው፣ የኢህአዴግም ወታደር ገዳይ ነው። የደርጉን ከኢህአዴጉ የሚለየው ግን አሁን የኢህአዴጉ ወታደር የአንድ ብሔር በላይነት ጀኔራል የሆኑበት ነው። የደርግ ገዛይ ቢሆንም ከኦሮሞም፣ ከደቡቡም፣ ከአማራም፣ ከትግሬም ሁሉም ብሔራዊ ስብጥር ሲላላ ቢቀል ራሱ አያመን የትግራይም አይደለም። የህወሓት በላይነት ያለበት ጦሩ ሲቀል ህዝቡ በጣም ያሟል። የሆነ ወቅት ላይ ቢቢሲ ጠቅላይ ሚኒስቴር መለስን ኢንተርቪው ሲያረግ መከላከያ ውስጥ የህወሓት የበላይነት መኖሩን መለስ በህይወቱ በተናገራቸው ነገሮች ሁሉ እውነት የተናገረበት ቀን ነው። እሱን አምኖ ነበር። ስለዚህ የደርግና የኢህአዲግ ጦር አይወዳደርም። የደር ገዳይ እንኳን ቢሆን ሁሉም ኢትዮጵያዊ የነበረበት ነው። አሽሮ ይባላለሁ። ከደቡብ አፍሪካ ነኝ። ቴንኪዩ ጤና ይስጥልኝ ቮይስ ኦፍ አሜሪካ የአማርኛ ፕሮግራማችሁ ማለት ነው። ሜይ ትዌንቲ ፋይቭ አንድ ግለሰብ ስለ ወልቃየት ጉዳይ አንስቶ ያልሆነ ነገር ይናገር ነበር። የወልቃየት ሕዝብ ጥያቄ የመብትና የህልውና ጥያቄ ነው። የጠየቁት ጥያቄ የህገ መንግስታዊ የሆነ ጥያቄ ስለሆነ በዛ መልክ ይፈታል ነው እንጂ የጎንደር ወይም ደግሞ የሌላ ጥያቄ አይደለም። ይህንን ችግር ያመጣው የትግራይ መራሹ መንግስት እስከሆነ ድረስ ይህንን ነገር መፍታት አለበት። ስለዚህ ከዚህ አንጻር ሊመለከተው ይሻላል። የምደውለው ከዚሁ ከአሜሪካ ነኝ። ከበደባል አድማጮች ይህ ፕሮግራም ከአማርኛው ክፍል የሚተላለፈው ዝግጅት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ መሬት በመንግስት ይዞታ ነው ያለው። መሬት ከተከፋፈለም ሁለት አስርት ተቆጥረዋል። የመሬት ይዞታ ከአንዲት አገር ምጣኔ፣ በተለይ ከወጣት ትውልዷ የወደፊትና የአሁኑ ኑሮና እድገት ጋር እንዴት ይቆራኛል? በቅርቡ በዋሽንግተን ዲሲ የተካሄደው ጉባኤ የታሪክ የምጣኔ ሀብትና የህግ ትንተና የተሰጠበት ነበር። ጽዮን ግርማ ተከታትላለች። ቀጣዩን ዛም ተመልሳለች። መሬት ላራሹ የሚለውን ጥያቄ የኢትዮጵያ ተማሪዎች የዛሬ 50 ዓመት ገደማ ነበር ያነሱት። የዛሬ 40 ዓመት ስር ነቀል በሚባል ሁኔታ ያለው ስርዓት ተቀየረ ነገር ግን የኢትዮጵያ ገበሬ ህይወት ተቀየረ ወይ የሚለው ጥያቄ አሁንም ቢሆን አንገብጋቢ ጥያቄ ነው። እነዚህ አዋጆች በወጡበት ወቅት የኢትዮጵያ ህዝብ ወደ ሰላሳ ሁለት ሚሊዮን ነበር። ከአርባ ዓመት በኋላ አሁን መቶ ሚሊዮን ገብተናል። የገበሬው ማሳ በጣም ያነሰ የመጣ ነው። አብዛኛው ገበሬ ከአንድ ሄክታር በታች የሚያርሰው እና በዚህ ሁኔታ የት ነው የምንደርሰው? የወደፊቱ ጣፈንታው ምንድነው ብለን መጠየቅ ይኖርብናል። ዶክተር ከበረ አሰፋ ናቸው የውይይቱ ርዕስ የተመረጠበትን ምክንያት ነበር ያስረዱት። የኢትዮጵያ ገበሬ 85 በመቶ በሚተዳደርበት የእርሻ ክፍል ገበሬው ራሱን መቀለብ እንኳን ያልቻለበት ጊዜ ላይ መደረሱን አስታውሰው ለዚህ አንድ መፍትሄ ያስፈልገዋል ብለዋል። የዚህ ችግር ምን ላይ ነው በሚለው ጉዳይ ተደጋጋሚ ውይይት እንደሚያስፈልግም ተናግረዋል። ዶክተር ከበረ ለውይይት የተጋበዙትን እንግዶች በማስተዋወቅ ውይይቱን አስጀምረዋል። ፕሮፌሰር ብርሃኑ አበጋዝ ፕሪንስተን እና ዩኒቨርሲቲ ኦፍ ፔንሲልቬኒያ የተማሩ ከዚያም ለረጅም አመት በኮሌጅ ኦፍ ዊሊያም ን ሜሪ ኢኮኖሚክስ እና ፖፑሌሽን ፖሊሲ ፕሮፌሰር ናቸው። ውይይቱን የከፈቱት የመጀመሪያው ተናጋሪ ፕሮፌሰር ብርሃኑ አበጋዝ በ1967 ዓ.ም የወጣው የመሬት አዋጅና ከዛ በኋላ በሚቀጥሉት ሁለት ዓመታት የወጡት ማስተካከያዎች ምን ነገሮችን ሊያርሙና ሊያስተካክሉ ነበር ብለዋል። በኢትዮጵያ ውስጥ ከአብዮቱ በፊት በነበሩ ሁኔታዎችስ ትልቅ የሚባል ግድፈት ምንድን ነው የሚሉ ጥያቄዎችን መነሻ አድርገው ገለጻቸውን በክቡር ዶክተር ከበደ ሚካኤል ግጥም ጀምረዋል። መሬት የሁሉም ናት ባለቤት የላትም ጉልበተኛ ሁሉ ያስገብራል የትም። የኢትዮጵያ ስርዓት ማለት የመሬት ስርዓት ይሄ ነው። ከአብዮት በፊት ያለውን ለመገምገም አምስት አይነት ኢትዮጵያዎች ነበሩ። የመጀመሪያው የርስት ስርዓት ነው እና ይሄ የኢትዮጵያ የርስት ስርዓት የገባር ስርዓት ነው። የታክስ ስርዓት አይደለም። የፊውዳል ስርዓት አይደለም። መሬት ባለቤትነቱ ገበሬ የሆነው የገዢው ክፍል በመሬቱ ምርት ላይ ነው ሽሚያው። ሁለተኛው መሀል ሀገር ስትመጡ ወሎና ሸዋ የተለየ ስርዓት አላቸው ከሌሎች ሰሜኖች። እርስትም አለ ጭሰኛም አለ። ስለዚህ ብዙ ጊዜ ገባር ስንል ጭሰኛ በሚለውን ነው የምንጠቀመት፣ ትክክል አይደለም። የጭሰኛ ሲስተም ወሎና ሸዋ ነው ትራዲሽናሊ የነበረው። ይሄ የሚያሳየው ምኒልክ ወደ ደቡብ ግዛቱን ሲያስፋፉ አዲስ አይነት ስርዓት ለኦሮሞ ለሶማሌው ለጉራጌው ብለው የፈጠሩት ስርዓት የለም። ሸዋና ወድሎ የነበረ ስርዓት ነው የተስፋፋ። ሶስተኛው የደቡብ ሳዘን ሃይላንድስ የተለያዩ የኢትዮጵያ ህዝቦች ያሉበት ዳይቨርስ የሆነ ሃይላንድ ነው። እሱ ደግሞ እርስትንም ጭሰኝነትንም ፍሪ ሆልድ ቴኒዮር፣ ሰሜን የሌለ ሸዋሙስ ሞረሊስ የሌለ ይሄ በምዕራብ ሀገር የምናየው ሶስቱን ያደባለቀ ሚክስ የሆነ የሌላንድ ስርዓት ነው። ከዛ አራተኛው የሃይላንድ እና ሎላንድ እንደምንለው ፓስቶራል ኤሪያስ ውስጥ ያለው የመሬት ስርዓት ሂስቶሪክሊ ኮመናል ነው፣ በግሩፕ ነው። ሽማግሌዎች ተቀምጠው የግጦሽ መሬት የውሃ የሚያከፋፍልበት ስርዓት ነው። እዛ ሰሜኑ ወደዛ ሲስፋፋ እነዚህ በጣም ፈርታይል የሆኑ ከወንዞች አጠገብ የሆኑትን እንዳለ በብዛት የመሳፍንትና የመኳንንት አባላት ከዛ ህዝብ መሬት ወስደዋል። የቀረውን ግን በትራዲሽናል ሲስተም ሊተዳደር አድርገዋል። እሱ ነው እና መጨረሻተኛው የከተማው ስርዓት ነው። ከድሮ ከጎንደር ጀምሮ የከተማ መሬት በቤተሰብ ሳይሆን እንደርስት በግለሰብነት የሚሰጥበት ትራዲሽና ያለን። ፕሮፌሰር ብርሃኑ የነበረውን የመሬት ስርዓት በሰፊው ካብራሩ በኋላ በወቅቱ የግል ንብረት ጥበቃ ስላልነበር ሰፊውን እድል የሰጠው ለጉልበተኛው እንደነበር አስታውሰዋል። በዚህም ለማምረትም ሆነ ምርታማ ለመሆን ለገበሬው እድል አልሰጠውም ብለዋል። ከዛ በኋላ የወጣው የመሬት አዋጅም ይህን ግንዛቤ ውስጥ ከቶ ትክክለኛ መፍትሄ አምጥቷል ሎይ የሚል ጥያቄን አንስተው በእርሳቸው እምነት መሬት የመንግስትም ነው የግል የለም ነው ያላለ፣ የተምታታ መልስ የሰጠ ጥያቄውን በግማሽ ብቻ የመለሰ ነበር ይላሉ። ጠኛ ምናምን የሚባለው ሰው ከተወገደ በኋላ የሰሜኑም የደቡቡም ገበሬ አሁን ታታሪ ሆኖ አገሪቱን አበለጸጋት ወይ፣ የግብርናው ስርዓት ምርታማ ሆነ ወይ ሲባል አልሆነም። እርግጥ የሚገብረው ሲቀነስለት የተሻለ ኑሮ መኖር ጀመረ። ግን ይሄ ሰስቴን የሆነ የአግሪካልቸራል እድገት አላሳይም። ይሄ የመሬት አዋጅ መንግስት ገበሬውን እንዲጣልፍ ፖለቲካም እንዲጣልፍ አመቻቸለት። ስለዚህ ዘ ስቴት ሀይፐርሰንትራላይዝድ ሆነ። መካከል ያለውን በሙሉ በዝባጅ ምናምን ያንኛ መስለኒውን ጭቃሽ ምን በሙሉ አወገዝ ነው እንዳለ፣ ደርግ ጠራርጎ በራሱ ካድሮች እና በመካከል ምንም አይነት ፕሮቴክሽን በሌለበት ሁኔታ ስቴቱ ገበሬውን አነቀው። ወያኔም ያንን ነው ተረክቦ ኢንተንሲፋይ ያደረገው። ስለዚህ ይሄ የመሬት ይዞታ ያንን ፋሲሊቴት አረገ። ያንን ሊያቆመው ይችላል አልከረከርም ግን በመተወሰነ እንትን ሊገታው ይችል ነበር ባለቤትነት ቢሰጠው ኖሮ የመንግስት ጭሰኛ ስለሆነ መንግስት የፈለገውን ነገር ማድረግ ይችላል በህግ ለኢትዮጵያ ገበሬ መሬቱ ቢሰጠው ሸጦ ይጠጣበታል የሚለው የተሳሳተና ለፖለቲካ ትርፍ ማግኛ የሚደረግ ንግግር መሆኑን የጠቆሙት ፕሮፌሰር ብርሃኑ የኢትዮጵያ ገበሬ መሬቱ ህይወቱ ነው ብለዋል የመሬት ባለቤትነት መብት ለኢትዮጵያ ገበሬ መስጠት ቁልፍ መፍትሄ ነውም ብለዋል። መሬት ለኢትዮጵያ ገበሬ ባለቤትነት ይሰጠው። የከተማውን መሬት በጣም ያዘዝነው ደሞ የከተማ መሬት ነው። አብዛኛው የከተማ መሬት እኮ ሰው ለፍቶ ሰርቶ ለጡረታ ለኢንቨስትመንት ያደረገው ነው እንጂ ሰም መሳፍንት ከዛ ከሀረር ስንት ጋሻ መሬት የሰበሰቡትን ሀብት ይዘው ካስል የሰሩ ጥቂቶች ናቸው። ቢ አንድ ካስል ይሆናል። እነሱን የጎዳ መስሎን ተራውን ህዝብን ይጎዳል። እና ስለዚህ የከተማ መሬት ባለቤትነት ለህዝቡ ይሰጠው። መሬቱና ቤቱ ይመለስለት። ቤቱን መመለስ መሬቱን መመለስ ለኢንዲቪዥዋሎች ካልተቻለ ኮምፐንሴሽን ይሰጣቸው። አንዱ እኔ የምለው እሱ ነው። ነገር ግን ይሄ ዲዛይን ሲሆን ለሴቶችም ለወንዶችም እኩል እንዲካፈሉ እኩል ራይት እንዲኖራቸው ሸጦ ከተማ ይገባል የሚለውን ካለ ለአምስት ዓመት የመሸጥ የመለወጥ ታግዶ ቢሸጡም ደግሞ እንዴት ኦፍ ፋርምና ትናንሽ ቢዝነሶች እንዴት ኢንቨስት እንደሚያደርጉ ምክር ተሰጥቷቸው። አሁን ከአዲስ አበባ ብዙ ኮምፐንሴሽን ሁሌ የተሰጣቸው ሰዎች ባልሆነ እንትን ነው ገንዘቡን ያጠፉትና እንደገና ዘበኛና ለማይሆኑ እና ኮምፐንሴሽን እንኳ አድኩዌት ቢሆን በደንብ ድጋፍ መስጠት አለብን። ትራንዚሽን እንዲያደርጉ ወደ ሌላ አይነት ኦኪፔሽን። ይሄ መቀበሪያ መሬት ያልቻ የቀረው ገበሬ የመሬት ባለቤትነትን ብንሰጠው ከድህነት አይወጣም። ስለዚህ ስትራቴጂው መሆን ያለበት በኢንዱስትሪ አብዮት በኢትዮጵያ ለማምጣት ነው። ግን እንደሚን ታይም ደግሞ ፕሮዳክቲቭ የሆነ አግሪካልቸር እንዲኖር የመሸጥ የመለወጥ ሙሉ ባለቤትነት መብት ለገበሬው ይሰጠው ነው የምለው። ለዚህ ለኢንዱስትሪ አብዮትም ደግሞ ዋናው ቁልፉ ትላልቅ ከተሞቻችን ናቸው። ፕሮፌሰር ሕዝቅኤል ጋቢሳ በአዲስ አበባ ዩኒቨርሲቲ አንደር ግራጅዌት ትምህርታቸውን ከዚያም የድህረ ምረቃ ትምህርታቸውን በሚሽገን ስቴት ዩኒቨርሲቲ ተምረው ዛሬ በሚሽገን ውስጥ በኬትሪ ዩኒቨርሲቲ ሂስትሪ ፕሮፌሰርነት እያገለገሉ ያሉ ናቸው። ዶክተር ከበረ ሁለተኛውን ተናጋሪ ነበር ያስተዋወቁት። ሁለተኛው ተናጋሪ ፕሮፌሰር ሕዝቅኤል ገቢሳ የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ሚና የተጫወተ ጉዳይ ነው ብለው እንደሚያምኑ ገልጸዋል። ወሳኝነቱን በተለያየ ፈርጅ ማየት ይቻላል። ይሄ የትናንት ነገር ሳይሆን እስከ ዛሬ ድረስ የመሬት ይዞታ ጥቅም፣ የመሬት ስሪት፣ ይህንን የመሳሰሉ ነገሮች አሁንም ድረስ ኢትዮጵያ ውስጥ ያሉት ተቃርኖዎች መሰረት ነው የሆነው። ይሄ ደግሞ በአንድ በኩል አንድ ፈርጅ የምለው የጥናት ነው። እኔ ከአንደርግራጁዌት ጀምሬ ትምህርት ቤት በነበርኩበት ጊዜ ጀምሮ እስካሁን ድረስ የማየው የመሬት ነገር በጥናት ደረጃ በተመራማሪዎች ዘንድ በጣም ከፍተኛ አቴንሽን የሳበ ነው። የመሬት አዋጅ በኋላ ደግሞ የመሬት አዋጁ አስቀድሞ፣ ለምን አዋጁ እንዳስፈለገ፣ ቀጥሎ ደግሞ አዋጁ ምን ተጽዕኖ በሕዝብ ኑሮ እና በሀገር ኢኮኖሚ ላይ እንዳስከተለ ብዙ አሉ። አሁን በደረስንበት ደረጃ ደግሞ ያለው በክርክር ላይ ነው ያለ ነው። ብሔራዊ ክርክር ሲደረግ ነበር። ከ1900 በፈረንጃ አቆጣጠር 1991 ጀምሮ ክርክር አለ የመሬት ባለቤት ወይም የመሬት ባለቤትነት የማን ይሆን የመንግስት ይሁን ወይስ የግል ይዞታ ይሁን የሚለው ባለፉት 25 ዓመታት ክርክር ነበረ። ስልጣን ያለው መንግስት ይሄ ነው ይለዋል። ሌሎች ተቃዋሚዎች ደግሞ ሌላ አስተሳሰብ አላቸው። ይሄ የመሬት ጉዳይ አሁንም አላለቅም። እንዲያውም በጣም በከፍተኛ እና የአካደሚክ ጥናት ሳይሆን የህዝቡን ኑሮ በሚነካና የሀገሪቱን ፖለቲካና ኢኮኖሚ በሚነካ መንገድ ፈንድቶ ያለ ነገር ነው የመሬት ጉዳይ። ስለዚህ ከፍተኛ ወሳኝ ሚና ያለው ነው ያልኩት አንዱ በዚህ ጉዳይ ላይ ነው። እስካሁን ድረስም አለ። መሬትንና የመሬትን የተፈጥሮ ሀብቶችን ለመያዝ ብዙ ቅራኔዎችና ተቃርኖች በኢትዮጵያ ታሪክ ውስጥ ተፈጥረዋል። እስካሁንም ድረስ ተቃርኖ አልተፈታም ያሉት ፕሮፌሰር ህዝቅኤል ከዚህ አኳያ የኢትዮጵያ የቅርብ ጊዜ ታሪክን ብናይ የአብዮቱ ዋና መንስኤ መሬት እንደሆነ ይታወቃል ብለዋል። በዚሁ ርዕስ ላይ በቀጣይ ሀሳባቸውን ያካፈሉት ፕሮፌሰር ሰለሞን ጋሻው ሲሆኑ እርሳቸው ያቀረቡትንና በጥያቄና መልስ ውይይት ጊዜ የተነሱትን ሀሳቦች በሚቀጥለው ፕሮግራማችን ይዘን እንመለሳለን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ባህልና ማህበረሰብ ከኪነ ጥበብ ባለሙያና ከሳይንስ ሰው ጋር የተያዘ ወግ ነው። ባህልና ማህበረሰብ ለምሽቱ ይዞ የቀረበው ጥበብ ባህልና አክብሮት በሚኖርባት የምዕራብ ካናዳዊቱ የካልጋሪ ከተማ ለማኅበረሰብ ጠቀሜታ ባበረከታቸው ልዩ ልዩ የቅብና ግዙፍ የግድግዳ ላይ ስዕሎቹ ለዕውቅናና ለአድናቆት የበቃ ወጣት ሰዓሊ ነው። ሲሳይ ሽመልስ ይባላል። ዝንባሌና የሚጋሩት የሕይወት ምልከታ ይበልጥ ያቀራረባቸው ይላቸዋል አሉላ። ሁለተኛውን እንግዳውን ዶክተር ጌታቸው አሰፋን ደግሞ ሲያስተዋውቅ በካልጋሪ ዩኒቨርሲቲ የተለያዩ ምርቶችና አገልግሎቶች በተፈጥሮ ላይ የሚያሳድሩትን ተጽዕኖ የሚያጠና የሳይንስ ዘርፍ ተመራማሪ ናቸው። ዶክተር ጌታቸው አንድም የወጣቱ ሥራዎች በማኅበረሰብ ውስጥ ተገቢውን አክብሮት እንዲያገኙ ያደረጉና ሁለትም የጥበቡ አድናቂና ዝንባሌ ያላቸው የሳይንስና የምርምር ሰው ናቸው። የውይይታቸው የመጀመሪያው ክፍል ነው። ሳይ ሽመልስ የስነ ጥበብ ባለሙያ ዶክተር ጌታቸው በሬዲዮ ፕሮግራሞቻችን በሳይንስ ፕሮግራማችን የተደጋጋሚ እንግዳ ነዎት። አድማጮችም ያስታውሶታል ብዬ ያምናለሁ። ዛሬ ምክንያት የሆነን ከእርሶ ጋር የቀረበው የስነ ጥበብ ሰው ስለሆነ አንተ እያልኩ ነው። ሲሳይ ሽመልስ ድረገጽህን ለመጎብኘት እድል አግኝቻለሁ። በርከት ያሉ ግሩም ስራዎችህን ተመልክቻለሁ። እስኪ ስለ ስራዎችህ በመጠኑ በማስተዋወቅ እንጀምር። አመሰግናለሁ አሉላ አዎ፣ እኔ በመጀመሪያ ስዕል ነው የተማርኩት አዲስ አበባ የስነ ጥበብ ትምህርት ቤት። በኋላም በጀርመን ሀገር ደግሞ የግራፊክ ዲዛይን ትምህርት ተምር ያለው እና አሁን እንደ ሰዓሊም እንደ ግራፊክ ዲዛይን ባለሙያም ሆኜ ነው የምሰራ ያለሁት። እነኚህ ቋሚ ንድፎችም ግዙፍ አካል ላይ ወይንም ከተሰሩ በኋላ ሊሰቀሉ የሚችሉ ወይም ባለ ቋሚ ነገር ላይ የሚሰሩ ሚውራል በመባል የሚታወቁትንም የስነ ጥበብ ስራዎች ትሰራለህ እንደተረዳሁት። ፈትክክል ይለት ትውውቅ ያህል የስራዎችህን ፍጨረፍ እያደረግ እንመለከታለን። ይበልጡን በድረገጽ አፍሮ ካን አርት የሚል ነው ካናዳ ለማለት በአጭሩ የተጻፈ ይመስለኛል። አፍሮ ካን አርት ዳካም በሚለው ድረገጽህ ላይ ስራዎችህ በህብረ ቀለማት አሸብርቀው ይታያሉ። ደመቅ ያሉ ብርቱካንማ ቀለማት ጎላ ብሎ የሚታይባቸው ጥቁር ቀለማትን ወይም ደግሞ የእርሳስ መሰሎችን የምናያለን። የኢትዮጵያን ባህል የሚያሳዩ ካለባበስ የመስቀል ቅርጾች ጋር የምናየውን ያህል ለየት ያሉም የግድም በኢትዮጵያ ያልተገደቡ ስራዎችን እንመለከታለን። እስኪ ይበልጡን ስለምትሰራቸው፣ ስለምታዘወትራቸው፣ መላልሰህ የምትጎበኛቸው ምንድን ነው? እንደው ደጋግመህ ስትሰራ ራስህን የምታገኘው። ከበድ የሚል ጥያቄ ነው፣ ግን እንደው በእርግጥ ዋናው እዚህ ላይ የማየው ምንድን ነው? ኢንስፓየር የሚያደርግ ወይም ደግሞ ወዴት አቅጣጫ ነው መንገዳቸው የማለት ስሜት አሉ። ጥያቄ ልክ ነው የሚገባኝ ምንድን ነው? በመሰረቱ ስነ ጥበብ ትምህርት ቤት በተማርኩ ጊዜ የእኛ የስነ ጥበብ ትምህርት ቤት በዛን ወቅት የአካዳሚክ የሆነ ወይም ደግሞ እንደዚህ የአካል ምጣኔ የጠበቀ እንትን ምንድን ነው የሰውነት ፕሮፖርሽን ነው አናቶሚ ሁሉ በትክክል የተጠናበትን አስተማመር ያስተምር ነበር፣ ሪያሊዝም የሚባለውን። አሁን ስሰማ ብዙ የተለያዩ መንገዶች ተፈቅደውበታል እና ያንን በጥንቃቄ ተምሬያለሁ ለአራት አመታት። ስለዚህ ብዙ ስራዎቼ ወደ አካል ምጣኔ በተጠበቀ ትክክለኛ በትክክለኛ የህይወት ህይወት የሚመስል ወይም ወደ ህይወት አይነት አያቅርበት ያላቸውን ስራዎች የመስራት ባህሪ ነበራቸው። ያንን ብዙውን ሰራበት ነበር። መጀመሪያ አካባቢ በሁለት ሺ አመተ በሁለት ሺ በኤሮፓያን አቆጣጠር ወደ ጀርመን ሀገር ተጉዤ ሀኖቨር የምትባል ከተማ በነበረ ኤክስፖ ላይ የዓለም የንግድ ትርኢት ላይ የኢትዮጵያን ፓቪሊዮን ለማስዋብና ስራዎችን ለማሳየት እድሉን ሳገኝ ከተጠየቅ ነው እንድናቀርብ ከተጠየቅ ነው፣ ወይም ከተሰጠን እድል አንጻር ሌሎች ሁኔታዎችንም፣ የባህላዊ አሳሳሉንም፣ ሌሎች የአፍሪካዊ የስዕል ዘቤዎችንም የማጥናት የማወቅ፣ የመቅረብ እድሉን አገኘሁኝ እና በዛ በኖርኩበት ወደ አስር ዓመት በሚጠጋ ያህል በቆየሁበት የጀርመን ቆይታዬ ኑሮዬ ይሄንን እንዳዳብር ሁኔታዎች እድል ሰጡልኝ፣ እድል ሰጡኝ። ምክንያቱም እንደ አፍሪካዊ ሰዓሊ አፍሪካ አፍሪካ የሚል ያንን የኛን ባህል የእኛን ልማድ የሚያንጸባርቁ ስራዎች የማየት ጉጉት ስለነበረው ህዝቡ፣ ወደዛ የበለጠ እያተኮርኩኝ መምጣት ጀመርኩኝ። እና ስራዎቼ በዚህ የተነሳ ሁለት አይነት ባህሪ ያላቸው ወደ አውሮፓውያን የስነ ጥበብ ዘይቤ ያዘነበሉ በአካዳሚ ንደን ነው የአስተማመር ስርአት የሚታዩ ገምገም የሚችሉ ስራዎች እና እንደገናም ደግሞ ነጻ የሆነ አፍሪካ የሆነ መንፈስ ያለው በሌላ አባባል ትንሽ ወጣ ያለ ነገር የሚመስሉ ስራዎችን አቻሽዬ ነው እየሰሩ ያለው። ግን እነኝህን ሁሉ ስሰራ ለእነኝህ ሁሉ እንደ መሰረት ከኋላ ያለው ፍልስፍና ፍቅር ነው። የምወደው ስዕል መስራቴ በቃ ለዚህ አለም የሚኖረኝን ፋይዳ የሚያገንልኝ የተለየ ግንኙነት የሚፈጥርልኝ ኢንስፓየር መሆንበት የምትነቃቃበት ይበልጥም እንድትሰጥ ይበልጥም እንድታበረክት የሚያደርግህ ውስጥህ ያደረው ፍቅር ነው እያልከን ነው። ያ ፍቅር ለዓለም፣ ለተፈጥሮ ዝርዝሩን ትነግረናል። በስራዎች ካየናቸው አለፍ ብለን እንሄዳለን። የአፍሪቃ መንፈስ ያልከውን እናት አፍሪቃ የሚል የስዕል ስራህን ጨምሮ አንዳንድ የተመለከትኳቸዋሉ። እስኪ የሳይንሱን ሰው እዚህ ስነ ጥበቡ ጋር ወዳመጣው ጉዳይ እንሂድ። ዶክተር ጌታቸው በመግቢያው እንዳስተዋወቅ ነው፣ እርስዎ በሳይንስ ፕሮግራሞቻችን ይታወቃሉ። በተፈጥሮ አካባቢ ጥናት ላይ ሰፊ ስራዎችን አበርክተዋል። የሲሳይ ስራ የማረከው ይመስላል። ለኛም ለትውውቁ ምክንያት የሆኑት በከተማችሁም ውስጥ እውቅና እንዲሰጠው የሚያበረክተው ስራ ቦታ እንዲሰጠው ምክንያት የሆኑ ይመስለኛል። እስኪ ያስረዱን ምንድን ነው በሲሳይ ስራ ውስጥ የተማረኩበት? ምንስ ሳዩ? ስለ ሲሳይስ ምን ይነግሩናል? ጥሩ። አሁን ሲሳይ ወይም የሲሳይ አይነት ሙያ ያላቸው ሰዎች ምናልባት ከማንኛውም ሙያ የበለጠ በተለይ በውጭ በምንኖርበት ጊዜ በሶስት መልኩ የጎላ ሚና ይጫወታሉ ብዬ አምናለሁ። አንዱ እንደምታውቀው በውጭ በምኖርበት ሰዓት ድምፅ ወሳኝ ነው እና እነዚህ ባለሙያዎች በሚሰሩት ስራ የሚሰማ ድምፅ ይሆኑናል፣ አጠቃላይ ለማህበረሰቡ ማለት ነው። ለምሳሌ ለኢትዮጵያውያን፣ አፍሪካውያን ማለት ነው። የሚታዩም ገጽ ይሆናሉ። አሁን እንግዲህ ምናልባት በኋላ ትነጋገሩበት አላቸው። አሁን ሲሳይ የሰራው እና በቋሚነት ተሰቅሎ በዋና ከተማ በዋናው መንገድ ብዙ ሰዎች በሚያልፉበት በሚነዱበት መንገድ ላይ አራት በአምስት የሆነ ሜትር አራት አምስት ሜትር የሆነ ስዕል አበርክቷል። እና ይሄ በከተማ በሚታይበት ሰዓት ያው የሚታየው አፍሪካዊ የሚታየው ኢትዮጵያዊ ነው፣ በዚህ ስዕል ማለት ነው። መታየት፣ መሰማት እነዚህ ደግሞ ካሉ ወደሚቀጥለው ወደ መሳተፍ ሊሄድ ይችላል ማህበረሰባችን ማለት ነው እና አርቲስቷ የሚሰራቸው ስራዎች በስልጠና የሚያበረክታቸው አስተዋጽኦዎች ምናልባት በኋላ ስትወያዩበት የሚነሳው የእውቅናው ጉዳይ ያ ሁሉ የእሱ ብቻ እና ለእሱ ስራ ብቻ ተወስኖ የሚቀር ብዬ አልወስደውም እኔ ለእኛም ለልጆቻችንም ድምፃቸው እንዲሰማ፣ ገጻቸው እንዲታይ ብሎም ወደ መሳተፍ እንዲሄዱ፣ ባሉበት ሀገር ባሉበት ማህበረሰብ ያንን አይነት ሚና እንዲጫወቱ ያደርጋል ብዬ ስለማምን ነው እና ሲሳይ በዛ በኩል ከድርሻው በላይ እየተጫወተ ነው ተጫውቷል ብዬ አምናለሁ። ሚስታሆነ አድማጮች የአሉላና እንግዶቹ ውይይት ተጀመረ እንጂ አልተቋጨም። ሳምንት በቀጠሮ ታገኟቸዋላችሁ። ለአሁኑ ግን አሉላና እንግዶቹን የሥነ ጥበብ ባለሙያውን ሲሳይ ሽመልስንና ዶክተር ጌታቸው አሰፋን እናመሰግናለን። መጨረሻም በተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ሁለተኛው ጉባኤ ኬንያ ዋና ከተማ ናይሮቢ ላይ እየተካሄደ ነው። ጉባኤው እስከ ነገ አርብ የሚቀጥል ሲሆን የአየር ንብረት ለውጥ መብዛት በሰው ህይወት ላይ እያደረሰ ያለውን ጎይ ጫና አንስቶ በስፋት ተዋይቷል። በጉባኤው ላይ ገለጻ ያደረጉት የተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ጉባኤ ዋና ጸሐፊ አሺም ስታይነር ዓለማችን እያስመዘገበች ያለችውን እድገት ማስቀጠል ከፈለገች መጀመሪያ የአካባቢ ጥበቃ ስራን በተግባር መፈጸም አለባት ብለዋል። በጉባኤው ላይ የ173 ሀገሮች ልዑካን፣ ሚኒስትሮችና ባለሙያዎች እየተሳተፉ ሲሆን የአየር ብክለት መቀነሳቸውን የተናገሩ ደግሞ ተሞክሯቸውን ለጉባኤው አካፍለዋል። ገልሞ ዳዊት ጉባኤው እየተካሄደ ካለበት ናይሮቢ ተጨማሪ ዘገባ አለው። በተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ጉባኤ በዓለማችን የአየር ንብረት ለውጥና ደህንነት ጉዳዮች ላይ የሚነጋገረውን ሁለተኛ ጉባኤውን በናይሮቢ ላይ እያካሄደ ነው። በጉባኤው ላይ እስካሁን የቀረቡት ሪፖርቶች እና ጥናቶች የዓለማችን የተፈጥሮ አካባቢ ደህንነት አደጋ ላይ መሆኑን ያሳያሉ። በተፈጥሮ አካባቢ ብክለት ምክንያት በኢሲያና በአፍሪካ ቁጥሩ እጅግ የበዛ ሰው ለምግብና ና ለመጠጧ እጥረት መዳረጉን ጉባኤው ጥናታዊ ማስረጃዎችን እያቀረበ እየተነጋገረ ነው። በተለይ የከተሞች አብዝቶ መበከል በየአመቱ ከስምንት ሚሊዮን በላይ ሰው ለህልፈት እንዲዳረጉ እንደሚያደርግ በጉባኤው ላይ የወጣ ጥናታዊ ጽሁፎችን የያዘ መጽሄት ያስረዳል። ብክለቱን እያስከተሉ ካሉት ጠንቆች መካከል አላፍነት የጎደሉ የማገዶ አጠቃቀምና ሰደድ እሳት መሆናቸውንም ይህ ጥናት በስፋት አስቀምጧል። ተገልብጧል። ሮብ ዲጆንግ በተባበሩት መንግስታት የተፈጥሮ አካባቢ ጉባኤ የትራንስፖርትና ጎጂ ውጤቶቹ ተከታታይ ክፍል አስተባባሪ ናቸው። በጉባኤው ላይ ጥናታዊ ጽሑፋቸውን ባቀረቡበት ወቅት ተጨባጩ ሁኔታ ብዙ መስራት እንዳለበት እንደሚያሳይ ተናግረዋል። ዋይ ኢት ስ ለምንድን ነው የብክለቱ መጠን በአምስትና በስድስት ዓመታት ውስጥ በአስር ከመቶ የጨመረው? በእኔ አስተያየት ማድረግ የሚገባንን በተግባር እየሠራን ባለመሆናችን ነው ነው መልሶ። በእርግጥ መጠነኛ መሻሻል አለ። ከሀገሮች ሰባ ከመቶ የሚሆኑት የንጹሕ ኤነርጂ መርሃ ግብር አላቸው። ማገዶው ቆጣቢ ምድጃዎችን አነስተኛ ገቢ ላላቸው የኅብረተሰብ አባላት ያዳርሳሉ። በተሽከርካሪ ቁጥጥር ትልቅ ችግር አለ። እኛ ግን በተቻለን መጠን ከተለያዩ መሪዎች ጋር በመስራት ለችግሩ መፍትሄ በማፈላለግ ላይ ነን። ለምሳሌ በምስራቅ አፍሪካ የድሮ የቤልጅግ መኪኖች ብክለት ጉዳይን ስናስብበት ነበር። የአካባቢው መሪዎች አንድ ላይ ሆነው ይህ ነገር ይብቃ በማለት ልክ እንደ አሜሪካና እንደ አውሮፓ የደረጃ ምደባ አውጥተዋል። ይህንን ሲያደርጉ የተለየ ወጪ አልጠየቃቸውም። አሁን ጥያቄው ሌሎች የአፍሪካ ሀገሮች መሪዎች ምን እያደረጉ ነው የሚል ነው። መልሱን የምናገኘው አሳሳቢ ሆነው ነው። መሪዎቹ በቂ ጥረት እያደረጉ አይደሉም። የምስራቅ አፍሪካ የጋራ ልማት ባለሥልጣን አባል አገሮች በካይ በሆኑ የተሽከርካሪዎች ውጤት ዙሪያ ከሁለት ዓመት በፊት የጋራ የሕግ ማዕቀፍ ያወጡ ሲሆን የተለያዩ የአፍሪካ ሀገሮች ይህንን ተሞክሮ ቢጠቀሙ የከተሞቻቸውን የአየር ጥራት ደረጃን ማሻሻል እንደሚችሉ ጥናቱ ያብራራል። የዓለም የጤና ድርጅት ባወጣው የብክለት ደረጃ ስሟ አብዝታ በመበከሏ ሲጠራ የቆየችው የቻይና ዋና ከተማ ቤጂንግ በቴክኖሎጂ የተደገፈ የአየር ብክለት ለውጥ አሰራር በመተግበሯ ከዕለት ተዕለት ለውጥ እያሳየች መሆኗን የቻይና ልዑክ ፕሮፌሰር ሂኬብር በጉባኤው ላይ ተናግረዋል። ይሁን እንጂ አዳዲስ የቴክኖሎጂ ግኝቶች በወጡ ቁጥር የዓለማችን አየር ለብክለት ስለሚጋለጥ አሁን ያለውን የተሽከርካሪዎችና የሌሎች በካይ ቴክኖሎጂ ውጤቶች ቁጥጥር መስፋት እንዳለበት በዩናይትድ ስቴትስ የአካባቢ ጥበቃ ቢሮ ምክትል ኃላፊ የሆኑት ዳኒኤል ሬፍሴንደር ለጋዜጠኞች በሰጡት ማብራሪያ አስረድተዋል። እንደ የእንግሊዙ ዘኢንዲፔንደንት ጋዜጣ ዘገባ የህንድ ከተሞች በአየር ብክለት በቀዳሚነት ደረጃ ላይ ይገኛሉ። በተለይ ኒውዴሊ ከተማ ከመጠን በላይ በመበከሏ ብዙ ነዋሪዎቿ በዚህ ምክንያት እየሞቱ መሆኑንም ዘገባው ይጠቁማል። በህንድ አገር ለሁለት አዝመራ ጊዜ ዝናብ ባለመጣሉም ከ300 ሚሊዮን በላይ ዜጎቿ ለውሃ እጥረት ተጋልጠዋል። ክሪሽና ኩማር ዘህንድ ለተባለ የህንድ ጋዜጣ የሚሰራ ጋዜጠኛ ነው። በእውን እያየንና በሪፖርቶች እየሰማን ያለነው ብዙም የሚጣጣም ስላልሆነ የተለያዩ ሀገሮች ፖሊሲ አስፈጻሚዎች እቅዶችን በፍጥነት ወደ መተግበር መግባት እንዳለባቸው ይመክራል። ፖሊሲዎቹ ሲታዩ ጥሩ ናቸው፣ ነገር ግን ምን ያህል እየተተገበሩ ነው የሚል ጥያቄ ስናነሳ ልዩነቱ በጣም ሰፊ ነው እና ያ ልዩነት መቀነስ አለበት። ለምሳሌ በዚህ ሰበብ እየተከሰቱ ያሉት እንደ ድርቅና የዓለም የሙቀት መጠን መጨመር ከዚህ ሁኔታ ጋር የሚያያዙ ናቸው። ለምሳሌ ህንድ በአርባ ዓመታት ውስጥ ደርሶባት የማያውቅ ድርቅ ነው አሁን የገጠማት። ምንም እንኳ ክስተቱ የተፈጥሮ ቢሆንም ተገቢ ጥንቃቄ አለመደረጉ መዘዙ እንዲባባስ ለማድረግ የራሱን አስተዋጽኦ አበርክቷል። ችግሩ በሰፊው ስላለ ፖሊሲ አውጪዎችና አስፈጻሚዎች በጥልቀት እንዲያውቁት መደረግ እንዳለበት ነው የሚገባኝ። የአፍሪካና የእስያ አገሮች በንጹህ አየር በዝናብ እጥረትና በድርቅ እየተገዱ በመሆናቸው መሪዎቻቸው ለነዚህ የብዙ ሰው ሕይወት ማለፍ ምክንያት እየሆኑ ላሉ ችግሮች መፍትሄ እንዲሰጡ በተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጉባኤ ዋና ዳይሬክተር አሺም ስታይነር ለጉባኤው ተናግረዋል። በተለይ አፍሪካ ላይ በደረሰው ድርቅ ኢትዮጵያ ውስጥ ብቻ ከ10 ሚሊዮን በላይ ሰው ለአጣዳፊ የምግብ እጥረት ተጋልጧል። ይህ መሰል ችግር በተደጋጋሚ እንዳይከሰት የአካባቢ አየር ብክለት የሚያስከትሉትን የተሽከርካሪዎች ጋዝ ልቀትን የመሳሰሉ ችግሮችን መቆጣጠር ተገቢ መሆኑን ሚስተር ስታይነር ያስረዳሉ። የአፍሪካ የትራንስፖርት እንቅስቃሴ በብዙ በህዝብ ማመላለሻና የትራንስፖርት አገልግሎት አቅርቦት ላይ የተመሰረተ ነው። በቅርቡ ግን በየግል ተሽከርካሪው የሚንቀሳቀሰውም ሰው ቁጥር እየጨመረ ነው። ነገሩ ከፖለቲካ ውሳኔ ጋር የሚያያዝ ይሆናል እንጂ የአፍሪካ ሀገሮች ሁለገብ የትራንስፖርት ፖሊሲ ማውጣት መቻል አለባቸው። ሌላው የምርጫ ጉዳይ ነው። ለምሳሌ የአፍሪካ መሪዎች ከተሞቻቸው በኤሌክትሪክ ኃይል የሚንቀሳቀሱ ተሽከርካሪዎችን እንዳይጠቀሙ የሚከለክላቸው ጉዳይ አለ ከቻይናና ከታይላንድ ሊያገኙት የሚችሉት ቴክኖሎጂ ነው እኮ የግድ የምዕራቡን ቴክኖሎጂ መጠበቅ አይኖርባቸውም ችግሩ የዋጋ አይደለም የሰዎች ለአዲስ ምርጫ ዝግጁ አለመሆንና የሀገሮች መሪዎች በቂ ፖሊሲዎችን ተግባራዊ ለማድረግ የሚያስችል ሥራ አለማከናወናቸው ነው ጉባኤው በትላንት ብሎ በዱር እንስሳት ላይ እየተፈጸመ ስላለው ወንጀል እየተወያየ ሲሆን ከቅርብ ጊዜ ወዲህ በሕገ ወጥ አድን የተከሰሱ ሰዎች ተገቢውን ቅጣት እንዲያገኙ በተለይ የአፍሪካና ና የእስያ መንግስታት መሪዎች በስፋትና በብርታት መስራት እንዳለባቸው አሳስበዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኢትዮጵያ በክፋቱ ባለፉ ሐምሳ ዓመታት አጋጥሟት የማያውቅ ዐይነት ድርቅ ደርሶባታል ብሏል የዛሬው ርዕሰ አንቀጽ። ይህ ኤልኒኞ አመጣሽ ድርቅ ከዘጠና ሚሊዮን ሕዝቧ የበዛው ዝናብ ጠብቆ የሚኖር ገበሬ የሆነባትን ሀገር ሁለት ተከታታይ የሰብል ወቅቶችን ያመከነባት መሆኑን ርዕሰ አንቀጹ ያስታውስና በድርቁ እጅግ በተጎዱ አካባቢዎች የአዝመራውና የሰብሉ አይነት ሁሉ መጥፋቱን ይናገራል። ሰብል አልተነሳም ማለት ደግሞ አለ፣ ይኸው ርዕሰ አንቀጽ፣ ለሰው ቀለብ፣ ለእንስሳቱም መኖ የለም ማለት ነው። በዚህም ምክንያት በመቶ ሺዎች የሚቆጠር ከብትና አጋሰስ ያልቃል። ርዕሰ አንቀጹ መልእክቱን ሲቀጥል እንዲህ ብሏል። ሚያዚያ ውስጥ በተከታታይ የጣለው ዶፍ እንደ ሲሚንቶ የደረቀውን መሬት በበረቱ የጎርፍ መጥለቅለቅ አደጋዎች አለበሰውና በሺዎች የሚቆጠሩ ሰዎችን ከየቀያቸው አፈናቀለ ዛሬ ከ10 እስከ 20 ሚሊዮን የሚሆኑ ኢትዮጵያውያን እርዳታ ፈላጊ ናቸው 435,000 ህጻናት እጅግ አጣዳፊ ለሆነ የበረታ የምግብ እጥረት ተዳርገዋል ወደ 2,500,000 የሚሆኑ ህጻናት ነፍሰ ጡሮችና አጥቢ እናቶች ተጨማሪና አልሚ ምግቦች ያስፈልጓቸዋል ዩናይትድ ስቴትስ ቀደም ሲል ለኢትዮጵያ ከሰጠችው የ570 ሚሊዮን ዶላር ድጋፍ በተጨማሪ የ128 ሚሊዮን ዶላር እርዳታ መስጠቷን የውጭ ጉዳይ መስሪያ ቤቷ የዴሞክራሲ የግጭቶችና የሰብአዊ ጉዳዮች ተጠባባቂ ረዳታ አስተዳዳሪ ቶማስ ስቷል አስታውቀዋል። ሚስተር ስቷል ስለ እርዳታው ሲናገሩ ድርቁ ወደ ሰብአዊ አደጋነት እንዳይለወጥ ዩናይትድ ስቴትስ ከኢትዮጵያ ጋር ለመስራት ያላትን ቁርጠኝነት ያሳያል ማለታቸውን ርዕሰ አንቀጹ አመልክቷል። ገንዘቡ የምግብ እርዳታ ደህንነቱ የተጠበቀ የመጠጥ ውሃና የተመጣጠነ ምግብ ማቅረብን፣ ተንቀሳቃሽ የጤና ቡድኖችን ማሰማራትን፣ ዘር ማደልን ጨምሮ መሠረታዊ ሰብአዊ ድጋፎችን ለማቅረብ ጉዳይ እንደሚውል ርዕሰ አንቀጹ ጠቁሞ ይህ የአሁኑ የዩናይትድ ስቴትስ እርዳታ እጅግ አሳሳቢ በሆኑት መጪ ሦስት ወራት ምግብ ለማቅረብ እንደሚረዳ አስታውቋል። በእርግጥ እጅግ ብዙ ተጨማሪ ድጋፍ ያስፈልጋል ብሏል ርዕሰ አንቀጹ። ኢትዮጵያ የጠየቀችው የአንድ ቢሊዮን 400 ሚሊዮን ዶላር እርዳታ መሆኑንም ጠቁሟል ርዕሰ አንቀጹ። መልእክቱን ሲያጠቃልል እንዲህ አለ። ዩናይትድ ስቴትስ ለኢትዮጵያ ሕዝብ እጅግ አስፈላጊ የሆነውን እርዳታ እየሰጠች ነው። ወዳጆቻችን፣ ሁሉም ይህንን ወደ ሰብዓዊ አደጋነት ሊለወጥ የሚችል ስጋት ለማስቀረት እጆቻቸውን እንዲያስተባብሩ ጥሪያችንን እናሰማለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዳነች ፍስሐየንን ሰላም፣ ደህና እደሩ። አሁን በትግርኛ ቋንቋ የሚቀርብ ዝግጅት ይቀጥላል።